ከሁሉም ኢትዮጵያ የተወከሉ የሰላም አምባሳደር ተብለው የተሰየሙ እናቶች መቀሌ ገብተዋል። እነዚህ እናቶች ከትግራይ ክልል ምክትል መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ጋር ተገናኝተው የሰላም ጥሪያችንን ተቀበሉም ብለዋል። ዶክተር ደብረ ጽዮንም በትግራይ ሰላም ነው ያለው። ሆኖም በሌላ አካባቢም የሰላም ዋስትና እንዲረጋገጥ እናግዛቸዋለን ብለዋል። ሙልጌታ አጽባ። ከሁሉም የኢትዮጵያ ክልሎች የተወከሉ ሀያ ሁለት እናቶች የሰላም አምባሳደር ተብለው የተሰየሙ ስለ ሰላም እየሰበኩ በሁሉም ክልሎች እየተንቀሳቀሱ ይገኛሉ። መቀለ ከተማ በመግባት ከትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ጋር ተወያይቷል። እነዚህ እናቶች በውይይታቸው የሰላም እጦት በተለይ ሕጻናትና ሴቶች የሚጎዳ ነውና የትግራይ መንግሥት ለሰላም ድርሻውን እንዲያበረክት እንጠይቃለን ሲሉ ተናግሯል። ትክክለኛውን ስራ እየሰራን ነገ ከነገ ወዲያ ልጆቻችን የሚያድጉበት ልጆቻችን ተረካቢ እንዲሆኑልን እንፈልጋለን። እኛ እናቶች ሰላምን እንፈልጋለን። በመጣንበት ሰላምን አግኝተን ነገ ከነገ ወዲያ የሃይማኖት አባቶችም ሰላምን አብስረው በያሉበት ለልጆቻችን እንዲመክሩ እንዲዘክሩ እንጠይቃለን። ሰላም ከሌለ መኖር አንችልም፣ ደህንነታችንም ማስፋፋት አንችልም። እጅ ለእጅ ተያይዘን ይሄን ሰላማችን ማክበር አለብን ማስፈር አለብን የሚል መልእክት ነው። ሰላማችን እጅ ለእጅ ተያይዘን ማስፈን አለበት የሚል ነው። ሰላም ፈለጋ ሰላምን ለማብሰር ነው ወጣ እኛ ሴቶች በዚህ እድሜ ሰላማትን የልጆቻችንን እምባ መቆማቂተን ለዚህ ነው። በሰላም የመጣ እንድትቀበሉን እንፈልጋለን። ሰላማችን ሁሉም ሰው ሁሉም የኢትዮጵያ ልጅ ሰላም መቀበላል። የሰላም አምባሳደር የተባሉ እነዚህ እናቶች ከምክትል ርዕሰ መስተዳድሩ ምላሽ እስኪያገኙ ድረስ ሳይቀመጡ ቁመው ነው መልሱን የጠበቁት። ዶክተር ደብረጽዮን እነዚህ እናቶች ለሰላም ተነሳስተው ይህንን ማድረጋቸው እንደሚያደንቁ ገልጸው የትግራይ መንግስትና ህዝብ ለሰላም እየሰራ የቆየ የክልሉን ሰላም ሲጠብቅ የኖረ ነው ብለዋል። አገራችን በፈጣን እድገቷ ነው የምትታወቀው። አሁን ግን ብዙ ሰው በማፈናቀል ነው የምታወቀው ያለች። ይሄ ሀፍረት በባህላችንም በታሪካችንም ተደርጎ የማይታወቅ ነው። እንዴት በአሁኑ ጊዜ የሀገራችን ህዝቦች ይፈናቀላሉ? በሁሉም ቦታ የመፈላቀል ቦታ እናድርገው። ኢትዮጵያ እንደዚህ አይነት ለውጥ ነው እኛም፣ ጠብቀው የነበረንን ጠንካራ ጎኖች ባህሎችም ተጠብቀው፣ ሌላ አቅም፣ ሌላ ጉልበት ነው እኛ የምንፈልገው፣ ሌላ እድገት ነው የምንፈልገው እንጂ እንድንበታተን ወደዚህ አቅጣጫ ነው እያመራ ያለው። ስለዚህም እናንተን እንዳስጨነቀው እኛም ያስጨንቀናል። የሚያስጨንቀን ግን የትግራይ አይደለም። የትግራይ ማ የተረጋግጠዋል ህዝቡ ሁሉ ተግባብቶ አንድ ሆኖ ሰላሙን አስጠብቆ። በልማቱ ላይ በመልካም አስተዳደሮች ችግሮች ላይ፣ በሌሎች ኑሮች ላይ ያሉ ችግሮች ለመፍታት ነው ልፋ ቀናያል ያለ። በቀጣይ እነዚህ እናቶች እየጀመሩት ስራ መንግስታቸው እንደሚደግፈውም ዶክተር ደብረጽዮን ተናግሯል። ስለዚህ እኛም ከእናንተ ጋር ነን። ከእናንተ ጋር ባንጓዝም ከእናንተ ጋር ተጓዦች ነን። እናንተ በራሳችሁ ሚኒስትር ምስራዊት ማስተባብራችሁ እየተንቀሳቀሳችሁ ነው። የክልሉ መንግስትና ህዝብም ከእናንተ ጋር እንደሆነ ማወቅ አለባቸው። የክልሉ መንግስት በጎናችሁ ሆኖ ይሄን የጀመራችሁትን እንቅስቃሴ በትግራይ አይደለም የትግራይ አይደለም የሚያሳስባችሁ የሌላው ነው። በሌላውም ቢሆን የራሳችን ድርሻ እንጫወታለን። የራሳችንን ሰላም አስጠብቀን በሌላውም ላይ ለመደገፍ ዝግጁ መሆናችንን ነው መግለጽ የምፈልገው። በጣም እናመሰግነው። በጣም እናከብራችኋለን። እናመሰግናችኋለን። ከውይይቱ በኋላ የኢትዮጵያ ሰንደቅ ዓላማና ሰላም የሚል ጽሑፍ ያለው ባንዲራ ለምክትል ርዕስ መስተዳድሩ ሰጥቷል። ዶክተር ደብረጽዮንም የሰላም አምባሳደር ለተባሉት እነዚህ እናቶችም የሰላም ምልክት የሆነውን ነጭ ቀሚስ ስጦታ አበርክተዋል። ከምክትል ርዕስ መስተዳድሩ ጋር የነበራቸው ቆይታ ካጠናቀቁ በኋላም ከክልሉ ምክትል አፈ ጉባኤና እንዲሁም ከዩኒቨርሲቲ ተማሪዎች ጋር ተወያይቷል። ያነጋገርኳቸው እናቶች እንደገለጹት ከሁሉም በላይ ለሰላም ቅድሚያ በመስጠት የግል ስራቸውን ትተው ስለ ሰላም እየ ሰበኩ መሆኑን ነው። በሄዱበት አጋጣሚም መንግስታት የሆኑ ህዝብ ለሰላም ያላቸውን በጎ ፍላጎት ተመልክተናል ሲሉ ተናግሯል። ጥቃትም ደርሳት እናት ናት፣ አዘን የምታይ እናት ናት፣ ወጣቷን የምታጣ ልጇን አስተምራ አገር እንዳይመራ ባጭሩ የምቀዘፍበትና ባጭሩ ብሔር ብሔር እየለየ ራሱ በራሱ እየተጨቋቆነ ስለሆነ ወጥተን ሰላም ይሰፍልናል። እናት የሰላም ሰላም ፈላጊ ናት። እናት ምሰሶ ናት። እናት ያለችው ነገር ሁል ጊዜ ሰላም ካልነት ሰላም ይመጣልናል። የፈለገ መስዋዕት ይምጣ ሰላም እናሰፍናለን። እናት የማይሰማት ሰው የለም። በእናት ርህርህነት የማይረዳት የለም። እኛ ለሀገራችን ዋላ ቤት ይቅር ምንም አናውረ ይቅር ሰላማችን እናሰፍናለን። ሁሉም ክልል ሁሉም ብሄረሰብ ይሰማናል። በምንባል ነው የተነሳ ነው መልእክታችን የአማራ ልጅ የትግሬ ልጅ አይገልም፣ የትግሬ ልጅ የጉራጌ ልጅ አይገልም፣ የጉራጌ ልጅ ኦሮሞ ልጅ አይገልም። ስለዚህ መካከላችን ያሉትን አጥርተን ፍቅርና ሰላምን እናውርን ነው። ምክንያቱም ቀድሞውንም ለሰላም ጫካ ወጥቶ ህይወቱን የሰጠ ህዝብ ስለሆነ። እነዚህ እናቶች ጉዞአቸውን በባህር ዳር የጀመሩ ሲሆን ከትግራይ ክልል ቀጥለውም ወደ አፋር ክልል እንደሚያቀኑ ገልጿል። ለአሜሪካ ድምፅ ሙልጌታ ጽበሃ መቀለ።